የቀድሞ አንድነት ፓርቲ አመራር አባል አቶ ዳንኤል ሽበሺና በጋዜጠኛ ኤልያስ ገብሩ በሀምሳ ሺህ ብር ዋስ እንዲፈቱ ፍርድ ቤት ትእዛዝ ሰጠ። የፍርድ ቤቱ ሂደት እስኪጠናቀቅም ከሀገር እንዳይወጡ የተሰጠው ትእዛዝ መድረሱ ሲረጋገጥም እንዲፈቱ ትእዛዝ ተሰጥቷል ይላል። ጽዮን ግርማ ናት። አሁንም የሁለቱ ተከሳሾች ጠበቃ አቶ ሽብሩ በለጠ ደንበኞቻቸውን ወክለው በዛሬው ዕለት በሁለት ፍርድ ቤቶች ሁለት ችሎቶች ተገኝተው ነበር። አንደኛው ችሎት ሰሚት እየተባለ በሚጠራው አካባቢ የሚገኘው የፌዴራል ከፍተኛ ፍርድ ቤት ቦሌ ምድብ ወንጀል ችሎት ሲሆን በዚህ ችሎት የተገኙት ዋስትናቸውን ከልክሎ ክርክሩ በዝግ ችሎት እንዲታይ በሚል የስር ፍርድ ቤት የሰጠውን ውሳኔ ተቃውመው ይግባኝ ያቀረቡበት ችሎት ነበር። አቶ ሽብሩ ቀድመን የቀረብነው እዚህ ችሎት ላይ ነበር ይላሉ። እንግዲህ ይግባኝ ሰሚ ፍርድ ቤት በስር ፍርድ ቤት የተሰጠው ዋስትናውን እና በዚህ ችሎት እንዲሰማ የተሰጠውን ትዕዛዝ ተገቢ ነው አይደለም የሚለውን ጭብጥ ይዞ መርምሮ ዛሬ ውሳኔውን ሰጥቷል። በዚህ መሰረት በእኛ በተከሳሾች በኩል የቀረበውን ይግባኝ እና ይግባኝ ቅሬታ በሌላ በኩል ደግሞ በአቃቤ ሕግ በኩል የተሰጠውን መልስ አገናዝበው አቃቤ ሕግ በዚህ በአስቸኳይ ጊዜ አዋጁ አንቀጽ አራት አራት ላይ ፖሊስ የፈለገውን ጊዜ ሀይል ማሰር ይችላል፣ ያስቸኳይ ጊዜ ዋጁ እስኪያልቅ ድረስ። ስለዚህ ዋስትና ሊፈቀድ አይገባም ያለውን፣ ይሄ ለፖሊስ የተሰጠ ስልጣን ወደ መደበኛ ክስ ከመምጣቱ በፊት ነው እንጂ አንድ ጊዜ ለመደበኛ ክስ ከቀረበ መዳኘት ያለበት በስነ ስርአት ህጉ ነው። የስነ ስርአት ህጉን በተመለከተ ደግሞ የስነ ስርአት ህጉ የወንጀል ስነ ስርአት ህጉ በአንቀጽ ስልሳ ሶስትም ሆነ በአንቀጽ ስልሳ ሰባት ዋስትና የሚያስከለክል ምክንያት ብሎ የገለጸውን የዘረዘረውን በተከሳሾች ላይ ይህንን ያደርጋሉ ተብለው ምክንያት አልቀረበባቸውም። ስለዚህ ተከሳሾች ሲቀሰቅሱ ወይም ሲያስተባብሩ ተገኝተዋል ተብለው ባለመከሰሳቸው የአስቸኳይ ጊዜ ዋጁ መመሪያ በአብዛኛው መሻሩን፣ የሰላም ሁኔታውም እየተሻሻለ መምጣቱ፣ በተከሳሾች በኩል ቋሚ አድራሻ እና የታደሰ መታወቂያ ያላቸው መሆኑን፣ ወራት ታስረው የቆዩ መሆኑን ቢፈረድባቸው እንኳ ሊፈረድ የሚችልባቸው ጊዜ ቢደመር ዋስትና የሚያስከለክል ስላልሆነ በማለት የጓኞች ተቀብሎና የመልስ ሰጪ አቃቤ ሕግን ተቃውሞ ካድርጎ በዛሬው ዕለት የዋስ መብት ፈቅዶላቸዋል። ፍርድ ቤቱ ሁለቱ ተከሳሾች እያንዳንዳቸው የሀምሳ ሺ ብር ዋስትና ሲይዘው በተጨማሪም ደግሞ በፍርድ ቤት የተያዘው ጉዳይ እልባት እስኪያገኝ ከሀገር እንዳይወጡ ትእዛዝ ሰጥቷል። የስደተኞችና የዜግነት ጉዳይ መምሪያ ትእዛዙ ደርሶት ከሀገር እንዳይወጡ የታገደበትን ደብዳቤ ለፍርድ ቤት ሲልክ ከእስር እንዲፈቱ ብሏል። በተጨማሪም ተከሳሾቹ የአቃቢ ህግ ምስክር በክፍት እንጂ በዝግ ችሎት ሊሰማ አይገባም በሚል ያቀረቡትን አቤቱታ ውድቅ አድርጎ ወደ ስር ፍርድ ቤት መዝገቡ መልሶታል። በዚህም መሰረት በዛሬው እለት ወደ ፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት ሄደው እንደነበር አቶ ሽብሩ አስረድተዋል። የመጀመሪያ የዚህ የቦሌ ምድብ ፌደራል መጀመሪያ ደረጃ ፍርድ ቤት ዛሬ በዝግ ችሎት እንዲሰማ ስለተባለ በዝግ ችሎት ነው የተሰማው እና አቃቢ ህግ ከከሳሾቹ ተከሳሾቹ ህዳር ስምንት በተያያዙ ጊዜ በገርጂ አካባቢ እነሱን ይዞ ወደ ጣቢያ ያስገባ ወደ ጣቢያ ሲገቡ ስልካቸው ሲፈተሽ እና ሲያዝ ከክሱ ጋር የተያያዙትን ስልና ጽሁፎች በስልካቸው የምስል ክምችት ጋላሪ ውስጥ ለመገኘቱ የሚያስረዳልኝ ነው ብሎ ያቀረበው ነው እሱ ተሰማ። በአግባቡ እንግዲህ በእኛም በኩል ተገቢውን ክርክር አድርገናል። በሰነድ ማስረጃ ላይ አስተያየታችን ሰጠናል። ፍርድ ቤቱ የቀረበውን ማስረጃ መርምሮ ተከሳሾች ሊከላከሉ ይገባል አይገባም ለሚለው ብይን ለመስጠት ለሐምሌ ሀያ ስምንት ቀጥሮታል። በዝግ ችሎት ምስክርነቱ የተሰማው በተከሳሾቹ ላይ የተቆጠረው አንድ ምስክር መሆኑን የተናገሩት ጠበቃው አቶ ሽብሩ ተገኘባቸው በሚል የቀረበው ማስረጃም ተከሳሾቹ ከአንድ ሌላ ጓደኛቸው ጋር ሆነው እጃቸውን ወደ ላይ አጣምረው የተነሱት ፎቶግራፍ ጭምር እንደሆነ ተናግረዋል። ኮፒው የደረሳቸው ለተከሳሾች ለምሳሌ እጃቸውን አጣምረው ከአንድ ሌላ ጓደኛቸው ጋር የተነሱት ፎቶ፣ በዚህ በሬቻ በዓል ላይ ጉዳት ደርሶባቸው ለህልፈት የተዳረጉ ወገኖቻችን አስክሬንና አንድ ሌላ እንደዚሁ አስክሬን ፎቶ፣ አንደኛው ዘፈን ነው። የዘፈን ክሊፕ ነው። እነሱ የዘፈኑት ሳይሆን ዘፈኑን የዘፈነው ባለሙያ የተዘፈነ መሆኑን ለፍርድ ቤቱ አረጋግጠው ምስክሩ ግን ሞባይላቸው ውስጥ ጋለሪ ሲታይ የሰሙት ነው እንጂ ለሶስተኛ ሰው ያሰሙት እንዳልሆነ ወይም ሲያሰሙት እንዳላዩ ሌሎችም እንደዚህ ከሌላ አንዲት ግለሰብ ፖስት ያደረገችው የፌስቡክ መልእክት በአንደኛው ተከሳሽ ላይ ደርሷል የተባለ ነው። እንደዚህ አይነት እና መሰል ይዘት ያላቸው በዚህም መሰረት ሁለቱም እንዲያስይዙ የተጠየቁትን 50 ሺህ ብር ካስያዙና ከሀገር እንዳይወጡ መታገዳቸውን የሚገልጽ ደብዳቤ ካቀረቡ ከእስር ይፈታሉ ተብሎ ይጠበቃል። ፍርድ ቤቱ የአቃቤ ሕግን ማስረጃ መርምሮ ብይን ለመስጠት ለሐምሌ ሀያ ስምንት ሁለት ሺ ዘጠኝ አመተ ምረት ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ